የመገናኛ ብዙኃንና የመረጃ ነፃነትን የደነገገው ሕግ ከጸደቀ ስምንት ዓመት ቢሞላውም አዋጁን ለማስፈጸም ይወጣሉ የተባሉ ደንቦች ግን ሳይዘጋጁ ቆይተዋል። በአዋጁ ላይ በግልጽ እንደተቀመጠው የሚኒስትሮች ምክር ቤት ስለተከለከሉ መረጃዎች አጠባበቅና ምደባ እንደዚሁ ሚስጥርነታቸው ስለሚቀርብበት ሁኔታ ደንብ እንዲያወጣ ኃላፊነት ተሰጥቶታል። ምክር ቤቱ ለተለያዩ የመረጃ አይነቶች ተፈጻሚ ስለሚሆነው የክፍያ ተመን፣ ክፍያዎች ስለሚቀንሱበት ወይም መረጃ በነፃ ስለሚሰጥበት ሁኔታ ዝርዝር ደንብ እንዲያወጣ የሚጠበቅበት ነበር። የቀድሞውን የማስታወቂያ ሚኒስቴር ስልጣንና ኃላፊነትን የተረከበው የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት በአዋጆ የተጠቀሰውን ደንብና ለመረጃ አሽሏኪዎች ወይም ዊስል ብሎወርስ ህጋዊ ጥበቃ የሚደረግበትን ስርዓት የሚያስቀምጥ ተጨማሪ መመሪያ አዘጋጅቶ መጨረሱን አሳውቋል። የደንብና መመሪያ ረቂቆቹ ወደ ሚኒስትሮች ምክር ቤት ከተላኩ ሁለት ወር እንዳለፋቸው በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለዶይቼ በለ ተናግረዋል። ሚስጢራዊና ይፋ የማይደረጉ መረጃዎችን አስመልክቶ የተዘጋጀው ደንብ ምን ይዘት እንዳለውና ጠቀሜታውን አቶ መሐመድ አብራርተዋል። ይፋ የሚደረጉ መረጃዎች የትኞቹ ናቸው? ይፋ የማይደረጉ መረጃዎች የትኞቹ ናቸው? ከዚህ ጋር ደግሞ በተገናኘ ይፋ የማይደረጉ መረጃዎች ደግሞ ለምን ያህል ጊዜ ነው ይፋ የማይደረጉት ገደብ ጭምር፣ የጊዜ ገደብ ጭምር በሚገልጽና በሚተነትን መልኩ የተብራራበት ሁኔታ ነው ያለው። ይሄ የትኛውን ችግር ይቀርፋል ብለን ስናይ ከግንዛቤ እጥረት ተቋማት፣ የህዝብ ግንኙነት ኃላፊዎች የተቋማት ብላቴዎች መረጃ ለሚዲያ ከመስጠት አኳያ ይሄ ይፋ የማይደረግ መረጃ ነው በሚል ዝግ እንዳያደርጉ ጭምር በግልጽ መረጃዎቹን ክላሲፋይ አድርጎ የለየበት ሁኔታ ነው ያለው። ይሄ በቀላሉ መረጃን ተደራሽ ለማድረግ የራሱ የሆነ አስተዋጽኦ አለው ማለት ነው። የመረጃ ነጻነት አዋጁ ስለ መከላከያ ደህንነትና ዓለም አቀፍ ግንኙነቶች የተመለከቱ መረጃዎች ክልከላ ሊጣልባቸው እንደሚችል ይደነግጋል። የኢትዮጵያ መንግስት ካቢኔ ለህዝብ በይፋ እንዲገለጹ ከወሰናቸው መረጃዎች በስተቀር በካቢኔው ሰነድ ውስጥ የሚገኝ መረጃን ለማግኘት ወይም የመረጃውን መኖር ወይም አለመኖር ለማረጋገጥ የቀረበ ማንኛውም ጥያቄ ውድቅ እንደሚደረግ አውጇል። የአገሪቱን ኢኮኖሚያዊ ጥቅሞች ወይም የፋይናንስ ደህንነት ጉዳት ላይ ሊጥል የሚችል አሊያም መንግስት የአገሪቱን ኢኮኖሚ ለማስተዳደር ያለውን አቅም ሊያዳክም ይችላል የተባለ መረጃም እንዳይሰጥ ሊከለከል እንደሚችል በአዋጁ ተካቷል። በደንቡ በዝርዝር ከሚገለጹ ይፋ የማይደረጉ መረጃዎች ውጭ ያሉትን ለጠያቂዎች ለማቅረብ በክፍያና በነፃ የሚሰጡትን የሚለይ መመሪያ መረቀቁንም አቶ መሐመድ ይናገራሉ። መመሪያው ክፍያ የሚጠየቅባቸው መረጃዎችን አይነትና የተመን ዝርዝሮችን የያዘ እንደሆነ ገልጸዋል። ከእነዚህ በተጨማሪ ጽህፈት ቤታቸው ያዘጋጀው መመሪያ ለመረጃ አሽሏኪዎች ጥበቃ ለማድረግ የሚረዳ እንደሆነ አስረድተዋል። በየተቋሙ መረጃ ፈትላኪዎች ወይም ዊሲል ብሎወርስ እነሱን ፕሮቴክት ለማድረግ እነሱን ለመከላከል ዋስትና ለመስጠት የሚያስችል መመሪያ ነው ማለት ነው። የሚኒስትሮች ምክር ቤት ደንቡንና መመሪያዎቹን ከተመለከተ በኋላ ለተወካዮች ምክር ቤት እንዲጸድቁ እንደሚልካቸው أتو محمد تناغرال